ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናያስቀድማለን። የአውስትሬልያ ፌዴራል መንግሥት በአስቸኳይ ለፍልስጤም መንግሥታዊ እውቅና እንዲቸር እና እስራኤል ላይ ማዕቀብ እንዲጥል ጥሪ ቀረበ። አውስትሬልያ የአየር ብክለት ቅነሳ ኢላማዎቿን እንድትሽር የሚያሳስብ በቂቅ ድንጋጌ በናሽናልስ ፓርቲ ምክር ቤት አባል ዛሬ ለፓርላማ መከራከሪያነት ሊቀርብ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ ሌበር ፓርቲ አባላት በሳምንቱ መጨረሻ በሚያካሄዱት ክፍለ ሀገራዊ የፓርቲ ኮንፈረንስ የፌዴራል መንግሥቱ በአስቸኳይ ለፍልስጤም መንግሥታዊ ዕውቅናን ቢቸር ለመጠየቅ ወጥነዋል። ጠቅላይ ሚኒስትር አንቶኒ አልቤኒዚ ግና ትናንት እሁድ ጁላይ 27 የፌዴራል መንግሥቱ ለፍልስጤም መንግሥታዊ ዕውቅናን ፈጥኖ ለመቸር ስንዱ እንዳልሆነ አስታውቀዋል። የሁለትዮሽ መንግሥት ለማቆም በስኬት መብቃት ያለባቸው ደረጃዎችም እንዳሉ ታስበዋል። ይህን ጉዳይ አስመልክቶ የተባበሩት መንግሥታት ከጁላይ 28 እስከ 29 ኒውዮርክ ከተማ ውስጥ በሚያካሄደው ኮንፈረንስ ላይም ተነስቶ ክርክር እንደሚካሄድበት ይጠበቃለን። በሌላም በኩል የግሪንስ ፓርቲ የሕግ መወሰኛ ምክር ቤት አባል ጆርደን ስቲል ጆን ጋዛ ውስጥ ያለው ስቃይ እንዲከስም የፌዴራል መንግሥቱ ተጨማሪ ተግባራትን መፈጸም እንዳለበት አሳስበዋል። በማከልም ቃላት የተራቡ ሕፃናትን አይመግቡም። የአውስትራሊያ መንግሥት ዓለም አቀፉን ማኅበረሰብ ተቀላቅሎ ለፍልስጤም መንግሥታዊ ዕውቅና መስጫው ጊዜ አሁን ነው። ለፍልስጤም መንግሥታዊ ዕውቅናን መቸር የአውስትሬልያ ሌበር ፓርቲ መድረክ ውሳኔ ላይ የሰፈረ ነው። ጊዜው የተግባር ነው። የአውስትሬልያ መንግሥት የዓለም አቀፉን ማኅበረሰብ ተቀላቅሎ እስራኤል ላይ ማዕቀብ መጣል አለበት ብለዋል። የናሽናልስ የሕዝብ ተወካዮች ምክር ቤት አባል ባርናቢ ጆይስ የአየር ብክለት ቅነሳን ኢላማ በሚመለከት ክርክር እንዲካሄድ ለማድረግ ዛሬ ጁላይ 28 በግላቸው ረቂቅ ድንጋጌን ያቀርባሉ። አቶ ጆይስ በግል የረቂቅ ድንጋጌያቸው የሚያቀርቡት ዋነኛ የመከራከሪያ ጭብጥ አውስትሬልያ የአየር ብክለትን ለመቀነስ ንድፋ ያለችውን ኢላማ ከናካቴው እንድትሽር የሚጠይቅ ነው። ድርጊቱም አዲሷ የሊበራል ፓርቲና የተቃዋሚ ቡድን መሪ ሱዛን ሌይ ላይ ጫናን ያሳድራል የሚል ግምት ከወዲሁ አሳድረዋል። ከአምስት አንድ አውስትራሊያውያንን የኤሌክትሪክና ጋዝ ክፍያ ለመክፈል እየተሳናቸው እንደሁ አንድ አዲስ ሪፖርት አስታወቀ። ጫናው በተለይም በተከራዮች ላይ እንደሚብስ ሪፖርቱ በግኝቱ አመላክቷል። ሪፖርቱን ያቀረበው የአውስትሬሊያ የኃይል ተጠቃሚዎች ሲሆን በርካታ ሰዎች በመንግሥት በኩል ድጎማ እንደሚሰጥ እንኳ እንደማያውቁና ተጠቃሚም እንዳልሆኑ አክሎ ገልጧለን። ቨርጂን አውስትሬሊያ አንድ አውሮፕላኑ ሜልበርን ታላመሪን አውሮፕላን ማረፊያ ሜዳ ላይ ተንቀሳቃሽ ከሆነች አነስተኛ ኤሌክትሪክ ተሽከርካሪ ጋር መጋጨቱን ተከትሎ ለዛሬ ተወጥ ነው ያለው። በረራውን እንደማይስተጓጎል አመላክቷል። አውሮፕላኑ ከትንሽቱ ቆማ ከነባጅ ተሽከርካሪ ጋር የተጋጨው ትናንት እሁድ ጁላይ 27 ከምሽቱ 2 ሰዓት ካርባ ወደ ጥገና ማዕከል ሲዘልቅ ነበር። በወቅቱ በቦይንግ 737 አውሮፕላን ውስጥ ተሳፋሪዎች እንዳልነበሩና አንዳችም የደረሰ ጉዳት እንደሌለ ተመልክቷል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 91 ኢትዮጵያ ብር ከ2 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 55 ዩሮ ሳንቲም ይመነዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያና ሰመለን ፐርስ በከፊል ደመናማ ይሆናል። ዝቅተኛ አራት ከፍተኛ 16። አድላይድ ብራ ይሆናል። ዝቅተኛ 8 ከፍተኛ ስራ 13። ሜልበርን ብራ ይሆናል ዝቅተኛ ስድስት ከፍተኛ ስራ 13። ሆባርት ብራ ይሆናል ዝቅተኛ 7 ከፍተኛ 11። ካምብራ ብራ ይሆናል ዝቅተኛ 3 ከፍተኛ 12። ሲድኒ ሊያካፋ ይችላል ዝቅተኛ 9 ከፍተኛ 18። ብሪስበን በአብዛኛው ፀሐያማ ይሆናል ዝቅተኛ 8 ከፍተኛ 21። ዳርዊን በከፊል ደመናማ ይሆናል ዝቅተኛ 21 ከፍተኛ 31። አዲስ አበባ በአብዛኛው ደመናማ ሆኖ ይውላል ዝቅተኛ 13 ከፍተኛ 19። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናያስማለን የአውስትሬልያ ፌዴራል መንግሥት በአስቸኳይ ለፊልስጤን መንግሥታዊ ዕውቅና እንዲቸርና እስራኤል ላይ ማዕቀብ እንዲጥል ጥሪ ቀረበ። አውስትሬልያ የአየር ብክለት ቅነሳ ዓላማዎቿን እንድትሽር የሚያሳስብ ረቂቅ ድንጋጌ በናሽናልስ ፓርቲ ምክር ቤት አባል ዛሬ ለፓርላማ መከራከሪያነት ሊቀርብ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።